ግብጽ ውስጥ የተፈጠረው ሁኔታ ኢትዮጵያ በጀመረችው ስራ ላይ የሚፈጥረው አዎንታዊ ሚሆን አሉታዊ ተጽዕኖ እንደሌለ በጠቅላይ ሚኒስትሩ ጽህፈት ቤት የሚዲያና ኮሚኒኬሽን ጉዳዮች ሚኒስትር ዴታ አቶ ጌታቸው ረዳ ገለጡ። አቶ ጌታቸውን ያነጋገራቸው ሰለሞን አባተ ነው። ኢትዮጵያ የግብጽን ቀውስ በተለይ ከህዳሴ ግድብ ጋር በተያያዘ እንዴት ትመለከተዋለች የሚል ነበር የሰለሞን የመጀመሪያ ጥያቄ። አቶ ጌታቸው ይመልሳሉ። አንደኛው የተፈጠረው ችግር ከህዳሴ ግድብ ስራችን ጋር አናያይዘውም፣ ልናያይዘውም አንፈልግም፣ የሚያያዝም አይደለም። ስለዚህ በማንኛውም ወዳጅ አፍሪካ ሀገር አሁን የተፈጠረው ቀውስ ይነሱ ሚብዛን በሰው ህይወት ላይ ሊፈጥረው የሚችለው ችግር ያሳስበናል። ከዛ አንጻር የሚሰማን ስሜት ግብጻውያን ወንድሞቻችን እህቶቻችን፣ አደጋ ላይ የሚወድቁበት ሌላ አጋጣሚ ይፈጠር ይሆን የሚል ስጋት ነው። ከህዳሴ ግድብ ጋር በተያያዘ ሰብ እንኳ ከተገደድን አሁን የተፈጠረው ሲትዌሽን አንደኛ በህዳሴ ግድብ ላይ ያለንን አቋም ወይም ህዳሴ ግድብ ግንባታችን ከሚመለከት የሚኖረው ኢምፓክት ኦልሞስት ዜሮ ነው። ምክንያቱም የህዳሴ ግድብ በግብጽ ፈቃደኝነት ላይ የተመሰረተ ስላልነበረ ዋናነት የተመሰረተው በኢትዮጵያ መንግስትና በኢትዮጵያ ህዝብ ፈቃደኝነት ላይ ስለሆነ፣ ስለዚህ አሁን እንዳውም ምናልባት እንደ አንድ ኮንሰርን ሊነሳ የሚችለው ነገር በመሀመድ ሙርሲ በኩል የምትሰሙት አንዳንድ የተሰሙት የነበረው አይነት ፉከራ ሳይሆን በአካል ተገናኝተን በነበረበት ጊዜ በግድቡ ዙሪያ ምንም አይነት ችግር እንዳልነበረባቸው ይልቁንም መተባበር እንደሚፈልጉ ኤሌክትሪክሲቲው እንደሚፈልጉ ገልጸው ነበረ። ስለዚህ ከሙባረክ ቀጥሎ የምናውቀው ፕሬዚደንት እሳቸውን ከመሆኑ አንጻር የተሻለ አቋም አሳይተው ነበርና ምናልባት አሁን ውኤቨር የሚመጣው መንግስት ከመሀመድ ሙርሲ የተሻለ አቋም ያሳይ ይሆን የሚል ጥያቄ እንደ ጥያቄ ልናነሳው እንችላለን። ግን በጣም አካዳሚክ ነው የሚሆነው። በተግባር በህዳሴ ግድብ ላይ በምንሰራው እንቅስቃሴ ላይ ግብጽ ውስጥ ያለው ክስተት እንዲሁ እንደ ወንድም እንደ አንድ ጎረቤት ሊሰማን ከሚችለው ስጋት በዘለለ የያዝነው ፕሮጀክት ላይ የሚያሳድረው አንዳች አይነት ተጽዕኖ የለም፣ አዎንታዊም አሉታዊም። መቼም የግብጽ አስተዳደር እስካሁን ድረስ የነበረው የሞርሲ አስተዳደር ቁንጮ ሞርሲ ራሳቸው ናቸው እና እሳቸው በአደባባይም አማራጮች ሁሉ ጠረጴዛ ላይ ናቸው ብለው መናገራቸው ይታወቃል። በኢትዮጵያ ጠቅላይ ሚኒስትር በኩልም ተመጣጣኝ መልስ ተሰጥቶ እንደነበረ እናስታውሳለን። እና እንዴት ነው ይሄንን ሁኔታ ማያያዝም አይቻለው አይ መሐመድ ሙርሲ እኮ የተማመኑበት ያ እሳቸው እኔ በኢትዮጵያ መንግስት በኩል ያ ንግግር ሲያደርጉ በሞቀት አላደርጉት ነው የታሰበው እንጂ፣ በግልም ከአንድ አስር ቀን በፊት የእኛን ጠቅላይ ሚኒስትር አግኝተው ስለነበረ ከተናገሩት አንጻር ሳየው፣ ወል እንግዲህ የግብጾች አመለካከት በዚህ ጉዳይ ላይ እርግጠኛ ሆነ መናገር የሚቻል ባይሆንም፣ ምንም ይሁን ምን ግን ከተናገሩት አንጻር ሳየው፣ በዛች አጋጣሚ ሁሉም ኦፕሽኖች ክፍት ናቸው ብለው ያሉት የሞቀታ ነው የሚመስለው። ምን ማለት ነው ሞቀት ባይሆንም፣ ግን የምር ማለት ሰውን ለማስደሰት አንዳንድ ችግር ሲገጥም ብዙ ነገር ስላለ፣ አንደኛ አርበኛ ሆነ መታየት ትፈልጋለ። እንደዚህ አይነት ነገሮች ያጋጥማሉ። እሱን ትተን ግን የተማመኑት ማንናው ነው? ኢትዮጵያን አሁን ለምሳሌ እንደሚሉት ሁሉም ኦፕሽን ክፍት ናቸው ሲሉት የጦር ኦፕሽን ነው አንድ አማራጭ የተቆጠሩት እንደ ማስፈራሪያ፣ አሁን የጣላቸው ደግሞ ጦሩ ነው። ስለዚህ እዚህ ላይ ብዙም እንደዚህ አይነት መስመር ላይ ብዙ ማንበብ ይቻል አልመሰለኝም ለማለት ነው። እሳቸው የተማምነው ሁሉም ኦፕሽን ክፍት ናቸው ያሉት ጦሩን ተማምነው ከሆነ ጦሩ ነው ከሳምንት በኋላ ያገለበጣቸው ነውና እዚህ ላይ ብዙ ባናነብ ጥሩ ይመስለኛል። ነው ለመሆኑ፣ መጪውን ጊዜ እንዴት ትመለከቱታላችሁ? እንዴት ትተነብያላችሁ? ምን ለማድረግ ሀሳብ አለ? መቼም እንደ መንግስት እየተሰራ ያለም ስራ ስላለ የኢትዮጵያ መንግስት ይህን ጉዳይ ቁጭ ብሎ ቀን በቀን ደቂቃ በደቂቃ ይከታተለዋል የሚል ሀሳብ ነው ያለው። ስገምት፣ ቀን በቀን ደቂቃ በደቂቃ የምንከታተለው ከፍተኛ ኃላፊነት አለብን። ሌላ የግብፅ ጉዳይ ቀን በቀን ደቂቃ በደቂቃ አንከታተለውም። አሁን እውነት ለመናገር አንዳንዴ ጊዜ ሲያገኙ ሚኒስትሩን ብሪፍ ለማድረግ ሞክራለሁ። ግብፅን በሚመለከት ዋናው ስራችን ብዙ አይደለም ብቻ ሳይሆን ይህን ዋናው ስራችን ህዳሴ ግድብም አይደለም። እውነት ለመናገር ዋናው ስራችን በርካታ ብዙ ሜጋ ፕሮጀክቶች አሉ። ከህዳሴ ግድብ በላይ ወጭ የሚያስወጡን በርካታ ፕሮጀክቶች አሉ። እንደው ዝም ብለን ሲምቦሊክ በሆኑ ጉዳዮች ላይ ፎከስ ስለምናደርግ ነው። የህዳሴ ግድብ ትልቁ ጠቀሜታ የኢትዮጵያን ህዝብ ከዛ እስከዛ ያነቃነቀ ነው ብቻ ሳይሆን ለዘመናት ስንመኘው የነበረ ስናልሞ የነበረ ነገር ከመሆኑ አንጻር ሲምቦሊክ ቫሊዩ ከፍተኛ ነው። ከዛ ውጭ ግን ኢትዮጵያ በአሁኑ ሰዓት መንግስት በየደቂቃው በየሰከንዱ የቀኑ በየሳምንቱ የሚያሳስቡት በርካታ ጉዳዮች አሉ። የግብፅ ጉዳይ እንደ ጎረቤት እንደ ወዳጅ እንደ አንድ የስልጣኔን የዘመናዊነትን ተጋሪን እንደሆነ አንድ ሀገር ያሳስበናል። ከዛ በዘለለ ግን በዚህ ደቂቃ ምን ተከሰተች፣ በዚህ ደቂቃ ምን ሆነች ብለን ስለ ግብፆች ብዙ መጨነቅ አቅሙ የለንም። አሁን ጊዜውም አቅሙ የለም። ግን እንደ ወንድም ያሳስባል እንዳልኩ ለህዳሴ ግድብ እንኳን በየ ደቂቃው አይደለም አደለም የምናስበው። ህዳሴ ግድብ እንደ ማንኛውም ግዙፍ ፕሮጀክቶቻችን ውጤት እንዲያመጣ እንፈልጋለን። በነገራችን ላይ ህዳሴ ግድብ ከሌሎች ብዙ ፕሮጀክቶቻችን የሚለየው አንድ ነገር ቢኖር የራሱ ሞመንቱም ይዟል። እናቁመውን ለኢትዮጵያ ህዝብ አያስቆመንም። አንድ ቆፈራ የጀመርነው መንገድ ድንገት በገንዘብ ጥረት ምክንያት ቢቆም ወይም የተወሰነ ትዕግስት ሊኖረው ይችላል ሰው። የህዳሴ ግድብ ጋር ያለው ልዩነት የራሱ ሞመንቱም ይዟል። አሁን አንድ ገል የሚባል ሚኒስትር፣ ገል የሚባል ጠቅላይ ሚኒስትር በጉዳዩ ላይ የሆነ አስተያየት በመስጠቱ ወይ ባለመስጠቱ ላይ ተመሰረተ ሊፈጠር ችግር ያለ አይመስለኝም። ስለ ማስጠል ሊወራ ይችላል። አቶ ጌታቸው፣ ለመሆኑ በምንም ምክንያት ይሁን ለተወሰነም ጊዜ ቢሆን የህዳሴ ግድብ ሊቆም ይችላል የሚል ጥርጣሬ ወይም Hasta luego lo ቅድም ያነሷት ጫር ያደረጓት ሀሳብ ነበረች። በገንዘብም እጥረት ይሁን በምንም ቢሆን ሲሉ፣ በገንዘብ እጥረት አላልኩም አላልኩም። ፍጥነት ላይ ልንከራከር እንችላለን። ለምሳሌ በሶስት ወር ጨርሱልን የሚል ካለ አቅሙ ካለ ገንዘቡ ካለ እንችላለን። ግን በታሰበለት ጊዜ በታለበለት ቀን እንደሚፈጸም ነው ምናምን ነው። ስለዚህ የማፍጠን ከዛ በፊት የማፍጠን ጉዳይ ሊነሳ ካልሆነ በስተቀር እኛን ስለ ግድቡ መፈጸምም ሆነ ስለ ግድቡ መገደብ የሚያስጨንቀን አንዳችም ጉዳይ የለም። የሚያስጨንቀን የሚልቁንስ የዘገየን ትንሽ የተንቀረፈፍ እንደሆነ ነው። ምክንያቱም ጉዳዩ ከኛ ከኢትዮጵያ መንግስት እጅ ወጥቶ ወደ ህዝቡ ስለገባ ማለት ነው። እና አሁን ካለው የግብፅ ሁኔታ ጋር በአጠቃላይ ሁኔታዎች ላይ ስንመለከት እናንተ የምትገምቱት የምትጠብቁት ነገር የለም እንደዚህ አይነት አዝማሚያ ሊኖሩ ይችላል የሚባል ትንቢት እንግዲህ አለው የራሱ ባለሙያ ያለው። ግብፆች ሰላም ሆነው ዲሞክራቲክ የሆነ ግብፅ ቢኖር፣ የህዝቡን ጥቅም ግምት ውስጥ የሚያስገባ ግብፅ ቢኖር፣ በእርግጠኝነት እንጠቀማለን። ምክንያቱም ህዝብ በማይሆን መፈክር ሁሉም ኦፕሽን ክፍት ነው ብለህ ከመ በምታደርገው መፈክር ከመቀስቀስ ይልቅ በተግባር በሚታይ ወዳጅነትና ዲያሎግ ላይ የተመሰረተ ግንኙነት በመመስረት የግብፅን ጥቅም የሚያስከብር መንግስት ይመጣል ማለት ነው። ስለዚህ ያ መንግስት ከመጣ ተጠቃሚዎቹ ግብፃውያን ብቻ ሳይሆኑ በግብፅ አንዳንድ ፖለቲከኞች ፉከራ በተወሰነ መልኩ ቢሆን የሚደናገጡ ካልሆነ ደግሞ የልብ ልብ የሚሰማቸው አንዳንድ እብዶች ስጋትም ሆነ ፈንጠዝያ ልኩን ይዛል። ከዛ በዘለለ ብዙ ሩቅ መሄድ የሚያስፈልግ አይመስለኝ ምክንያቱም ዋናው የጉዳይ ባለቤቶች እኛ ስለሆን ማለት ነው። እርስዎ የዲፕሎማሲም ሰው ኖት፣ በውጭ ጉዳይ ሚኒስቴርም ውስጥ እንደዚሁ ልምድ አሎት። አሁንም ያሉት በጠቅላይ ሚኒስትሩ ጽህፈት ቤት በሚኒስትር ዴታ ማዕረግ ነው እና የግብፅን መሪዎች በቅርብ ያውቋቸዋል የሚል ግምት አለኝ። አሁን ያሉትም ወታደሮቹም ቢሆኑ ሌሎቹ አካላት ምን መፍሱ ምን እንደሚያስቡ ታውቃላችሁ ከሚል ነው እና ለማንኛውም ጉዳይ ምናልባት የምትጠረጥሩት ነገር ይኖራል የተጨበጠ ወይም በዚህ መንገድ እንሄዳለን የምትሉት ሊኖር ይችላል፣ ከሚል ነው። ምን ጠይቆት ደጋግሜ አሁን ምንድን ነው እኛ ግብጾችን በሚመለከት ያለን አቋም ግብጾች አንዳንድ ፖለቲከኞቻቸው መሪዎቻቸውም ሳይቀር የሀገር ውስጥ ችግራቸውን መፍታት ሲያቅታቸው ልጅ አያዩ መጣ ብለህ እንደምታስፈራራው የሚጠቅሱት ብዙ ነገር አለ። አባይ ነገ ሊገድበው ነው ይሄ አሁን እኮ ይጀምራል ድሮ ከሺህ አመታት በፊት ብርቅ የገጠመው ወይም በተፈጥሮ ምክንያት የሆነ እክል የገጠመው ፈርዖን እነዛ ችግር ፈጥሮ ብኝ ነው ይላል። እዚህ ሀገር ውስጥ ኢትዮጵያ ውስጥ ችግር የገጠመው አንድ ንጉስ ድልድ መስራት ሳይችል አባይ ላይ አባይን ገድቤ ግብጽም ጉድ ልሰራ ነው ቀሳ ውስጥ በጥምጠውኛ ይለናል። ይሄ የነገር የነበረ አሁን የቀየር ነው ቀሳ ውስጥ ናቸው። የሚጠብጡት ፈርኦኖች ናቸው፣ የሚጠብጡት የንጉሱ ናቸው፣ የሚጠብጡት የሚለው ነገር ቀርቷል። ቋንቋ ስላይ ሊተቀየሩ በተለይ በግብጽ በኩል ኢትዮጵያም ሆነች የላይኛው ተፋሰስ፣ ለነገሩ የላይኛው ተፋሰስ ሲሉ ዝም ብሎ ጠቅል ለመጠቅለል ያክል እነሱም እንደ እግረ መንገዳቸው ጠቀሙ እንጂ ያን ያክል አሳስቧቸውም አይደለም። የኢትዮጵያ ነው የሚያሳስባቸው፣ ኢትዮጵያ ነው በትልቁን ነገር የሚያዋጣው። ስለዚህ ኢትዮጵያ ውስጥ የሆነ ነገር ሲፈጠር በጥቃት ሲኖር መኖር የለበትም የሚል ፉከራ የተለመደ ነው እና ወደፊት ይሄን በሚመለከት ሲሪየስ ሄደ ከሆኖ ስለ ግብጾች የምንጨነቀው ግብጾች ጥቅሙን እንዲያውቁና አንዳንድ ወደ ፋሽዝም የሚዳዳቸው ፖለቲከኞቻቸው ጉዳዩን ተረድተው ሕዝብም ጉዳዩን አውቆት ነው የሚጠቅመን ነገር ላይ እንሰማርያ የሚል ነገር እንዲመጡ የመፈለግ ካልሆነ በስተቀር ግብጽ ውስጥ የሚደረገው ፉከራ የሚያሳስበን ከሚያደርስበን ጉዳት አንጻር ሳይሆን ግብጾች ጋር ልንፈጥረው ከምንፈልገው ወዳጅነት አንጻር ነው። ይሄ ወዳጅነት ይመጣል ብለው ያስባሉ? በቅርቡ ይሄ ወዳጅነት? አዎ እንግዲህ፣ በቅርቡ የእኛ ስራ አይሆንም። የእኛ ስራ ክፍት ነው፣ የእኛ ፍጹም ፈቃደኝነት፣ የእኛ ልብ ክፍት ነው ያን ወዳጅነት ለማስተናገድ በተግባርም ተንቀሳቅሰናል። ስለዚህ በግብጽ ፖለቲከኞች በኩል ይህንን የመረዳት አዝማሚያ ተወደደም ተጠላም ይመጣል። ምን ቀኑን ልነግረህ አልችልም እንጂ ግብጾች እኮ አንድ ጠብታ ውሃ ቢቀንስ ሲሉ የሚያከብሩት እግዚአብሔርም ጋር ነው እየጣሉ ያሉት። የሚያከብሩት አላህም ጋር ነው እየጣሉ ያሉ። ድንገት አይበለውና እዚህ ሀገር ውስጥ ጫካ መመንጠር ብንጀምር እዚህ ሀገር ውስጥ ቸግሮን ጫካ መመንጠር ብንጀምር፣ እዚህ ሀገር ውስጥ በሆነ አጋጣሚ ዝናብ መዝለብ ቢያቆሙ ግብጾቹ በተአምር አያመጡትም ውሃውን። ዞሮ ዞሮ የግብፅ ውሃ አንድ ጠብታ መቅረት እና ያለ መቅረት ጉዳይ ከግብፃውያን እጅ ውጭ ነው። ስለዚህ ያለውን ውሃ የማቆየት ጉዳይ ግን በዋናነት ጠቀሜታዋን ማክሲማይዝ ማድረግ የሚችሉት ከኛ ጋር ያላቸውን ግንኙነት ሰላማዊና በወዳጅ በወዳጅነት ላይ የተመሰረተ እስካደረጉ ብቻ ነው። ከዚህ ውጭ ይሄ ኃላፊነት የሚሰማው መንግስት ነው፣ ኢትዮጵያ ኃላፊነት የሚሰማው ህዝብ ነው፣ አገር ነው። ግብፅን ለማስራብ በሚል ወደማይረባ የቃቃ ጨዋታ ውስጥ የሚገባ ጭቃ ጠፍጥፎ ግድብ ሰርቻለሁ ብሎ ሀገር ለመት ጥረት የሚያደርግ ህዝብም መንግስትም አይደለም ያለ። ስለዚህ ግብጾች በቅርብ ጊዜ ይሆናል ወይ ላልከኝ፣ በቅርብ ጊዜ መሆን አለመሆኑ የሚያውቁት ግብጾች ናቸው። ሆነስ እና ፈጣሪ ለመሆኑ የፕሬዚደንት ሞሐመድ ሞርሲ ከስልጣን መወገድ ከተነገረ ወዲህ በኤምባሲ ደረጃ የሚሆን በሌላ በማንኛውም ደረጃ ከግብጽ መንግስት ጋር ለመገናኘት ያደረገው ጥረት አለ የኢትዮጵያ መንግስት ወይም የተደረገ ነገር አለ? የኢትዮጵያ መንግስት ኦፊሻሊ ያደረገው ጥረት የለም። በአጋጣሚ የኢትዮጵያ መንግስት በስራ ላይ ተጠምዶ ስለነበረ ዛሬ ቢያንስ ሰዓት ጠቅላይ ሚኒስትሩ ፓርላማ ቀርበው አዳዲስ የበጀት ማጽደቅና የአዳዲስ ተሿሚዎችን የሽግሽግ ስራ ዲክሌር የማድረግ ኃላፊነት ስለነበረባቸው፣ እኔ በግሌ ግን በጣም ወዳጅ የሆነውን ግብጽ አምባሳደር ለመደወል ሞክሬ የነበረ አላገኘሁትም። መልዕክት ተውላቸው አገኛቸዋለሁ። ከመዳን ከመግባት በፊት እሳቸው ኤምባሲ ሄደን በዚህ ጉዳይ ላይ እናዋራለን። እንደ ማንኛውም ወዳጅ ግብፃውያን ችግሩን በሰላም እንዲያሳልፉት ያለን ምኞት ምንገልጽበት አጋጣሚ ይሆናል ብዬ አምናለሁ። ቢያገኟቸው ምን ይሏቸው ነበር አምባሳደሩን? ጽናቱን ይስጣችሁ አልንም። መልካምም እንደምመኝ ያውቃሉ። መልካም ምኞትን ይገልጽላቸዋል። ያለቀለት ጉዳይ ሲሆን ጽናቱን ይስጣችሁ የሚባለው እና ገና ፕሮሰስ ላይ ያለ ነገር ስለሆነ ደግሞ እንደ ብዙም ሲሪየስ ሊሆነት እንደ በግል የሳስበው እንደ ትልቅ መጥፎ ነገርም መቆጠር የለበትም። ሰዎች ለውጥ ይፈልጋሉ። ግን እንደኔ እንደኔ በሰላም ቢጨርሱትና በግርግር በየአደባባዩ በሚደረግ ስሜት ላይ መሰረተ ሀገር ከሚፈርስ ሰከን ብለው መወያየት ቢችሉ ደስታውን አልችለውም። በግሌ ነው ስለ ፕሬዚደንት ሙርሲ አይደለም እያወራ ያሉት ግብፃውያን፣ አሁን ሌሎችም አሉ። አይ ቲንክ የፕሬዚደንቱ ደጋፊዎች የቁጥር መበላለጥ ጉዳይ ነው የሚሆነው። አንዱ አስር ሺላ አንዱ አስራ አንድ ሺላ ማተር አያደርግም። አንድም ሰው ቢሆን ሲሞት ብዙ ነው እና ያ ባይሆንና በሰላም ሁሉ ነገር ቢጨርሱት ማውረድ ያለባቸውም ሰው በሰላም ማውረድ ቢችሉ ጥሩ ይመስለኛል። ከዘዘ የግል ስሜቴ ነው ይሄ። እንደ ሰው አንድ ሰው ደም ሳይፈስ አንድ ነገር ቢፈጠር የሁሉም ግብፃውያን ስሜት በጠበቀ መልኩ ማለት ነገቲቭ የሆነው ስሜት ለምሳሌ ኢትዮጵያ እንወራለን አይነት የሚል ጭቅጭቅ የሁሉም ግብፃውያን ከሆነ እሱም እሱን ሳይጨምር ማለት ነው፣ ሰላማቸውን ባስጠበቀ መልኩ የሆነ ደም ያላፋሰሰ ለውጥ ማምጣት ቢችሉ ምኞቴ ነው። ገልጨላቸውም አለው። በነገራችን ላይ ከሦስት ቀን በፊት አንድ ሰው ሥራ ላይ ተገናኝተን ነበር። አንበሳበት። ይሄ እንግዲህ እንደ ማንኛውም ጨዋ ኢትዮጵያዊ የሚሰማኝን ስሜት ነው። ጨዋ ኢትዮጵያዊ እንደሚያከብር መንግስትም እንደዚሁ ተመሳሳይ ስሜት ይኖረናል። ለመሆኑ ጀኔራል ሲሲ በኢትዮጵያ ላይ በግላቸው እንደው የሚያውቋቸው ከሆነ በኢትዮጵያ ላይ ያላቸው አመለካከት ምን ይመስላል? ጀኔራል ሲሲን በሚመለከት ኦነስትሊ ያወቅኩት መከላከያ ሚኒስትሩ ከአንድ አምስት ቀን በፊት ይመስለኛል። የእኛ ስራቸው የሆኑ ሰዎች አሉ፣ እነሱ ሊያውቋቸው ይችላሉ። አቶ ጌታቸው ረዳ፣ በጠቅላይ ሚኒስትሩ ጽህፈት ቤት የሚዲያና ኮሚኒኬሽንስ ጉዳዮች ሚኒስትር ደኤታ፣ ለጊዜውና ለማብራሪያው በጣም አመሰግናለሁ። አመሰግናለሁ። No, no, no.